ሶማሊያ ውስጥ የተገደሉት ኬንያውያን ወታደሮች አስከሬኖች በሀገራቸው ባንዲራዎች ተከፍነው ወደ ሀገራቸው ገብተዋል። ፕሬዚደንት ኡሁሩ ኬንያታ በሶማሊያ ጌዶ ክፍለ ሀገር ኤል አዴ ከተማ ላይ ጥቃቱን ያደረሰው አልሸባብ ለዚህ ተግባሩ ከባድ ዋጋ ይከፍልበታል ሲሉ ዛቻ አሰምተዋል። ኬንያታ ዛሬ ለመላ ሀገሪቱ ባሰሙት ንግግር ኬንያ እንደሆነች አትንበረከክም ማለታቸው ተጠቅሷል። አሁን ይህን ንግግር በማደርግበት ሰዓት የመከላከያ ኃይሎቻችን የወደቁብንንና የቆሰሉብንን ጀግኖቻችንን ለሀገራቸው ለማብቃት ከባድ አሰሳና ፈልጎ የማዳን እንቅስቃሴ ላይ ናቸው። ያ ቅድሚያ ትኩረታችን ነው ሲሉ ፕሬዝደንቱ ተናግረዋል። ኬንያ ለሶማሊያ መረጋጋት መስራቷን ትቀጥላለች በማለት በድጋሚ ያረጋገጡት ኬንያታ ጦርነቱን አልሸባብ ራሱ ጋር እንወስደዋለን ሲሉ መዛታቸው ተሰምቷል። ከአርብ ዕለቱ የአልሸባብ ጥቃት በኋላ የደረሰበት የጠፋ አንድ የኬንያ ሙስሊም ወታደር ቤተሰብ ደግሞ ከባድ ጭንቀት ላይ መሆኑን የተናገረው የ23 ዓመቱ ወታደር ኢሳ አብዲ አባት የልጃቸው የእጅ ስልክ ላይ ቢደውሉ መልስ ማጣታቸውንና ከባድ ስጋት ላይ እንዳሉ ለቪኦኤ ገልጸው ከመንግስትም በ በኩል ተጨባጭ መረጃ አላገኘሁም ሲሉ አማረዋል። ከተገደሉት ወታደሮች መካከል የአራቱ አስከሬኖች ናቸው ትናንት ሰኞ ማታ ናይሮቢ የገቡት። ከፍተኛ ወታደራዊ ባለስልጣናት ተገኝተው ተቀብለዋቸዋል። ጥቃቱ የደረሰበትን የአልአዴን ካምፕ የኬንያ ወታደሮች ከአልሸባብ በኩል ምንም ውጊያ ሳይገጥማቸው መልሰው መቆጣጠራቸው ተነግሯል። አልሸባቦቹ ሹልክ ብለው ጫካ እንደገቡ ሲነገር ከተማዋ ውስጥ የቀሩ ጥቂት ነዋሪዎች ደግሞ የበቀል ጥቃት መምጣቱ አይቀርም በማለት ፍርሃት ላይ እንዳሉ ዘገባው አውስቷል። አንዳንድ ኬንያውያን ሀገራችን የመከላከያ ኃይሎቿን በቃ ከሶማሊያ ታስወጣ በማለት መጠየቃቸው ሲታወቅ፣ ፕሬዝደንት ኬንያ በበኩላቸው ይህንን የሰው ዘር ጠላት ለመውጋት በአንድነት መቆም አለብን ሲሉ ተማጽኖ አሰምተዋል።